ላለፉት ሶስት ሳምንታት ያክል አገልግሎት መስጠት አቁሞ የነበረው የዓለም ትልቁ የስደተኞች መጠለያ ጣቢያ ዳዳብ ዳግም ስራውን ጀምረዋል። ጣቢያው ስራውን እንዲያቆም ምክንያት የሆነውን ተቃውሞ ያስነሱ የዙሪያው ማህበረሰብ አባላትና የተባበሩት መንግስታት ከፍተኛ ኮሚሽን ለስደተኞች በምህጻረ ቃሉ ዩኤንኤችሲአርን የወከሉ ባለሥልጣናት ያደረጉትን ውይይትና ድርድር ተከትሎ ነው አገልግሎቱን ለመቀጠል የቻለው። በውይይቱ ወቅት የዳዳብ ዙሪያ ማህበረሰብን ከወከሉት አንዱ መሐመድ ዳይ የፓርላማ አባልም ናቸው። በአካባቢው ነዋሪዎች ዘንድ አሳሳቢ የሆኑ ከስደተኛ መጠለያው ጋር የተገናኙ ጉዳዮችን አንስተዋል። በጣቢያው ውስጥ ይሰሩ የነበሩ የአካባቢው ሰዎችን ከሥራ መቀነስና ስደተኞች ለኃይል ምንጭነት የተፈጥሮ ሀብቶችን ማራቆታቸውን በተመለከተ የቀደሙ አሰራሮችን ተችተዋል። የሰራተኞች ቅነሳ ስደተኞችን ያስጠለለውን ማህበረሰብ ባሉታዊ መልክ ተጽዕኖ ፈጥሮበታል ብለን እናምናለን። በተሻለ ሁኔታ መከወን ይችል ነበር የሚል እምነትም አለን። በአካባቢ ጥበቃና ኃይል ላይ በሚንቀሳቀሱ ግብረ ሰናይ ድርጅቶች የማህበረሰብ ነክ ፕሮጀክቶች የሚነሱ ጉዳዮችም አሉ። ቀደም ብሎ የተወሰደው እርምጃ የባለሙያ ምክክር ነበረበት ብለን አናምንም ነው ያሉት። አራት ሰዓታትን በፈጀው የሁለቱ አካላት ቆይታ የተባበሩት መንግስታት ድርጅት ከፍተኛ ልዑካን አባላት በበኩላቸው የመሰል ንግግርና ድርድሮችን መፈጠር በበጎ ካዩት በኋላ የማኅበረሰቡ አባላት ለወደፊቱ ሊያስቡባቸው ይገባሉ ያሏቸውን ነጥቦች አንስተዋል። ዊ ኒድ ት ሜንቴን ዳይሎክ መነጋገራችን መቀጠል አለበት። ቀደም ብሎ እንደነበረው አገልግሎቶች ሳይቋረጡ ሰዎች የሚነጋገሩበትና የሚደራደሩበት አሰራር ያስፈልገናል። አሁን እያየነው ያለነው አዲስ ልማድ አገልግሎቶችን ማገድና መዝጋት ስልጡንነት የጎድለውና በመቶና ሺዎች የሚቆጠሩ ሰዎች ሕይወት ላይ ጫና የሚፈጥር ነው ነው ያሉት የማኅበረሰቡና የተባበሩት መንግስታት ድርጅት ከፍተኛ ኮሚሽን ለስደተኞች ተወካዮች በመሠረታዊ ጉዳዮች ላይ መግባባት ላይ በመድረሳቸው መደበኛና ከዓመታት በፊት ተቋርጠው የነበሩ አገልግሎቶች እንደ አዲስ መሰጠት ተጀምረዋል። ከዚህ ቀደም ባሰማነው ዘገባ ላይ ስለ ዳዳብ ወቅታዊ ሁኔታ ያጋሩንን አቶ አለማየሁ ሆርዶፋን በድጋሚ አግኝቻቸዋለሁ። በአሁኑ ወቅት ስላለው የመጠለያ ጣቢያው ውስጥ እንቅስቃሴ እንዲህ ስሉ ነግረውኛል። ለረጅም ጊዜ ቆሞ የነበረው ስለ አዲስ የመጡ ሰዎች ምዝገባ ወደ ሁለት አመት ምናምን ቆሞ ነበረ። ያው ከአርብ ጀምሮ ምዝገባ ካርድ እንደሚሰጣቸው ተናግረዋል። ኦፊሶች አሁን በተወሰነ ስታፍ ጀምረዋል ማለት ነው። እንግዲህ ቀደም ብሎ የተጀመረ እንቅስቃሴ ነበረ ያው ወደ ሀገር በፈቃደኝነት የመመለስ ይህንንም ጀምረዋል። ለዶቼ ቬለ ለተጠናቀረው ዘገባ ሀብታሙ ስዩም